ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 23 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አመሻችሁ ጤና ይስጥልን የዚህ ምሽት አስተናጋጆች አሉላ ከበደና እኔም ሶሎሞን አባተ ነን በአማራ ክልል የተለያዩ አካባቢዎች ዛሬ ግጭቶች እንደነበሩና ህይወትም እንደጠፋ እየተሰማ ነው በቃ እልቂት ነው የትም ከተማ አልተደረገም እስካሁን እልቂት ትንሽ ከተማ ነች ከተማዋ የስማዳ ከተማ ነዋሪ ከሰጡን መግለጫ የተቀነጨበ ነው የሰማችሁት የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ መግለጫ አውጥቷል። በአጠቃላይ የኢህአደግ መንግሥት በአሁኑ ወቅት እየሄደበት ያለውን ከሕግና ከስርዓት የወጣ የጉልበትና የጭካኔ እርምጃ የመላው ኢትዮጵያ አንድነት ድርጅት መኢአድ በጥብቅ ያወግዛል። የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። የክልሉን ሁኔታ በተመለከተ የክልሉ መንግሥት ቃል አቀባይም ለአሜሪካ ድምፅ ማብራሪያ ሰጥተዋል። ትናንትናና ዛሬ በደረሱት ጉዳቶች በተለይም ለተደራጀ ሁኔታ ጥቃት የመሰንዘር ንብረትን ማውደም ሕይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። አቶ ንጉሱ ጥላሁን ናቸው የሰማችኋቸው። የአማራ ክልል መንግስት ቃል አቀባይ ናቸው። ዝርዝር ዘገባዎች አሉን። አሁን የዕለቱን ዋና ዋና የዓለም ዜና እናሰማቸው። የባንግላዲሹ ጠቅላይ ሚኒስትር ሼክ ሐሲና ዓለም አቀፍ ሽብርን ለመዋጋት ከዩናይት ስቴትስ ጋር በቅርበት ለመስራት ያላቸውን ጽኑ ፍላጎት ገለጡ። በጣም በጣም በቅርበት የመስራት ፍላጎት ነው፣ ሲሉ ጠቅላይ ሚኒስትር ሐሲና አገራቸው አላት ያሉትን ይህን ፍላጎታቸውን ባንግላዴሽ ለሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪን የገለጡት። ኬሪ በበኩላቸው ሁለቱ ሀገሮች በጸጥታ መረጃዎች ልውውጥና በሕግ ማስከበሩ ረገድ በሚኖራቸው ትብብር ተጨማሪ እርምጃዎችን ለመውሰድ መስማማታቸውንም ይፋ አድርገዋል። ኬሪ በዳካ ያሰሙትን ንግግራቸውን ተከትሎም ከአሜሪካ ድምፅ ለቀረበላቸው ጥያቄ ሲመልሱ በኢራቅና በሶሪያ የሚንቀሳቀሰው እስላማዊ ጽንፈኛ ቡድን አይሲስ ቁጥራቸው ስምንት የሚደርስ ድርጅቶች ያሉት ወይም አጋር ድርጅቶች መኖራቸውን ጠቁመው ከነኚህም አጋሮቹ አንዱ በደቡብ ሲያ የሚገኝ መሆኑን ተናግረዋል። ኬሪያ አክለውም ቡድኑ በባንግላዴሽ የሚንቀሳቀስ ጽንፈኞች ጋርም ግንኙነት ያለው ስለመሆኑ እሰጥ አገባ የለውም ነው ያሉት። ሶሪያ ላይ በቱርክና በዩናይትድ ስቴትስ በሚደገፉት የኩርድ መር የጥምረት ኃይሎች መካከል ዛሬ የተካሄደውን ውጊያ ተቀባይነት የሌለው ነው ያለችው ዩናይትድ ስቴትስ ሁሉም ወገኖች በአስቸኳይ ግጭቱን እንዲያቆሙ አሳስባለች። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ናቸው ይህንን የተናገሩት። ቃል አቀባዩ በደቡባዊ ሶሪያዋ ጃላብሉስ ከተማ በቅርቡ የተካሄደውን ውጊያ አስመልክቶ ለአሜሪካ ድምፅ በሰጡት ምላሽ አካባቢውን ቀድሞውንም የተወሳሰበ የጦርነት ቀጠና ነው ብለውታል። የቱርክ ጦር ሰራዊት አጋሩ ከሆኑት የሶሪያ አማጺ ኃይሎች ጎን ለጎን በዩናይትድ ስቴትስ በሚደገፉት የኩርድ ኃይሎችና በጽንፈኛው እስላማዊ ቡድን እስላማዊ መንግሥት ላይ የከፈቱት ውጊያ ከፍ ስድስተኛ ቀኑን ይዟል። ዓላማውም ኃይሎቹን ቱርክን ከምታዋስነው ጃራብሉስ ለማስወጣት ነው። ኩክ አክለውም የዩናይትድ ስቴትስ ቱርክ በጽንፈኛው በአይሲስ ላይ የያዘችውን ዘመቻ የምትደግፍ መሆኗን ገልጠው አገራቸው የኩርድ ኃይሎች ከዚሁ ቡድን ጋር የሚያደርጉትን ትግልም ሙሉ በሙሉ የምታግዝ መሆኗን አስረድተዋል። በቱርክ የሚረዱት የሶሪያ አማጽያን በአካባቢው በከፈቱት ጥቃት አራት መንደሮችንና አንዲት ከተማ ከኩርድ ተዋጊዎች ይዞታ ማስለቀቃቸው ተዘግቧል። ጋቦን ውስጥ ከትናንት በስቲያ ቅዳሜ የተካሄደው ፕሬዚዳንታዊ ምርጫ እጩ ተፎካካሪ ውጤቱ በይፋ ከመድ ነገሩ አስቀድመው አሸንፌያለሁ ብለው ከማወጅ እንዲቆጠቡ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን ተማጽኖ እያቀረቡ ነው። አንደኛው ተፎካካሪ ዣን ፒንግ በቅድመ ውጤቶች መሠረት አሸንፍ ያለው ሲሉ ትናንት እሁድ ተናግረዋል። የእሳቸው ተፎካካሪ አሁን ስልጣን ላይ የሚገኙት የፕሬዚዳንት አሊ ቦንጎ ቃል አቀባይ በበኩላቸው ፕሬዚዳንቱ ወደ ሁለተኛ የስልጣን ዘመን እያመሩ ነው ሲሉ ተናግረዋል። ጋቦን የማጣሪያ ምርጫ አሰራርን ስለማትከተል አሸናፊ የሚሆነው አስር እጩዎች ከተሰለፉበት ውድድር ከሁሉም የአብላጫውን ድምፅ ያገኘው ነው ወይንም ትልቁን ድምፅ ያገኘው ነው። የቀድሞ የአፍሪቃ ህብረት ሊቀመንበር ዣን ፒንግ ያሸነፉ እንደሆን የቦንጎ ቤተሰብ ለግማሽ ምዕተ ዓመት ይዞት የቆየውን የስልጣን መንበር ማስረከቡ ነው። አሁን ስልጣን ላይ ያሉት አሊ ቦንጎ ጋቦንን ከአርባ ዓመታት በላይ የገዟት አባታቸው ኦማር ቦንጎ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት ሲያርፉ ነው የተጠኩት። ዛሬ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጋቦን ሰላማዊ ምርጫ በማከናወኗ ያስደስታቸው መሆኑን ከገለጡ በኋላ ነገ ማክሰኞ ይፋ ይደረጋል ተብሎ ከሚጠበቀው ጊዜያዊ የድምፅ ውጤት በፊት ወይንም በኋላ ሰላማዊ እንደሚሆን ያላቸውን ተስፋ አመልክተዋል። ሁለቱም ተፎካካሪ ወገኖች በምርጫ ሂደት የማጭበርበር ተግባር በመፈጸም እርስ በርስ እየተካሰሱ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከስልጣን ማስወገጃ ክስ የተከፈተባቸውና የታገዱት የብራዚል ፕሬዚደንት ዲልማ ሩሴፍ የመንግሥት ገንዘብ አያያዝ ዝርክርክነት አልፈጸምኩም ሲሉ ቃላቸውን ሰጡ። የ68 ዓመቱ ግራ ዘመም ፓርቲ መሪ ዛሬ ለሀገሪቱ የሕግ መወሰኛ ምክር ቤት በሰጡት ቃል የፈጸምኩት ወንጀል የለም፣ ያለ አግባብ የተከፈተብኝ የክስ ሂደትም ከስልጣኔ ለመገልበጥ የታለመ ነው ብለዋል። መራራውን የፍትሕ መጓደል በግዴ ቀምሸዋለሁ ሲሉም አክለዋል። ሩሴፍ በመንግስት በጀት ላይ የተከሰተ ጉድለትን ለመሸፈን ሕጋዊ ባልሆነ መንገድ የመንግስት ገንዘብ ተበድረዋል ተብለው ተወንጅለዋል። የብራዚሏ የመጀመሪያ ሴት ፕሬዚደንት ምንም ጥፋት አልፈጸምኩም፣ ተቃዋሚዎቼ ከስልጣን ሊገለብጡኝና የሀገሪቱን ዲሞክራሲ ለመናድ ያዘጋጁት ሴራ ነው ሲሉ አስተባብለዋል። የብራዚል የሕግ መወሰኛ ምክር ቤት ለበርካታ ቀናት በጉዳዩ ላይ ከተነጋገረ በኋላ ዲልማ ሩሴፍ ጭራሹን ከስልጣኑ ይወገዱ እንደሆነ ውሳኔ ይሰጣል። ይወገዱ ለመባል ከሰማንያ አንዱ የምክር ቤቱ አባላት ሐምሳ አራቱ የይሁንታ ድምፅ እንዲሰጡ ያስፈልጋል። የሁለት የዩናይት ስቴትስ ግዛቶች የዲጂታል ምርጫ ማከማቻ የውጭ ይሆናሉ በተባሉ የኢንተርኔት ወንበዴዎች መጠለፉን የሚያረጋግጡ መረጃዎች ማግኘቱን የዩናይት ስቴትሱ የብሔራዊ ምርመራ ቢሮ ኤፍቢአይ አስታወቀ። ኤፍቢአይ አክሎም የግዛቶች የምርጫ ባለስልጣናት የኮምፒውተር አጠባበቅ ስርዓታቸውን እንዲያጠናክሩም አሳስበዋል። በቅርቡ ይህን ምስጢራዊ መረጃ ያወጣው የቢሮ አንድ ክፍል የኢንተርኔት ዘረፋው ኢላማ የተደረጉትን የሁለቱን ግዛቶች ማንነት ግን ይፋ አላደረገም። የያሁ ዜና አውታር ባወጣው ዘገባ ግን ኢሊኖይስ እና የአሪዞና ግዛቶች ለዚህ ጥቃት ሰለባ መሆናቸውን አመልክቷል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ህርትስ በ22 ሜትር ባንድ በ13860 ኪሎ ህርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ህርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 23 2008 ዓ ም ምሽት ፕሮግራም ነው። ሌላ የ ኢትዮጵያዊ የማራቶን ሯጭ በኪቤክ ካናዳ ውድድር አሸንፎ ሲገባ የአገሩን መንግሥት በመቃወም ምልክት እያሳየ አጠናቀቀ። እኔም እንደ አንድ የኢትዮጵያ ልጅ እንደመሆኔ መጠን ያንን የኢትዮጵያን ሕዝብ በደልና ግፍ አቅሜ በቻለ መጠን ለዓለም አቀፍ በምሮጥበት ጊዜ ለማስተዋወቅ ፈልጌ ነው። ዓለም እንዲያውቅና የኢትዮጵያ መንግስት ግስ እንዲቆም ግፊት እንዲያደርጉ ፈልጌ ነው። ይህን ማድረግ የተናሳሳው አትሌት ጀቢሳ እጅጉ ይባላል። በስፖርት ዝግጅት በስፋት ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያም የዕለቱ አብይ ርዕስ በአማራ ክልል የተለያዩ አካባቢዎች ትናንትና ዛሬ በተፈጠሩ ግጭቶች ብዙ ሕይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መኢአድና ከየአካባቢው ያነጋገርናቸው ሰዎች ገልጸዋል። ባለፉት ሰባት ቀናት ውስጥ በአማራ ክልል 28 በኦሮሚያ 17 ሰው መገደሉን የመኢአድ መሪዎች አስታውቀዋል። ዛሬ ከተገደሉት አማራ ክልል ውስጥ አራቱ የጸጥታ ኃይል አባላት መሆናቸው ተገልጿል። በተጨማሪም ዳንግላ ላይ የከተማይቱን ከንቲባና የወረዳ አስተዳዳሪውን መኖሪያ ቤቶች ጨምሮ አምስት ቤቶች መቃጠላቸው ተገልጿል። የትራንስፖርት አገልግሎትም በተለይ ከአዲስ አበባ ወደ ባህር ዳር የሚወስደው ላይ ችግር እንዳለ ታውቋል። የስማዳን የጸጥታ ኃላፊ ምላሽ እንዲሰጡኝ ሞክሬ ነበረ መናገር እንደማይፈልጉ ገልጸው ስልካቸውን ዘግተዋል። እንግዲህ ማምሻውን ወደ ተለያዩ አካባቢዎች ደዋውዬ ባገኘኋቸው መረጃዎች መሰረት በዚያው በስማዳ በወገራ በዳንግላ በቻግኒ በባህር ዳር በደንበጫ በእንጂባራና ሌሎችም አካባቢዎች ችግሮች እንዳሉ ያነጋገርኳቸው ሰዎች ነግረውኛል። በተለይ ዛሬ ብዙ ጉዳት ደርሶበታል በተባለው በስማዳ በተፈጠረ ግጭት ብዙ ሰው መሞቱን አንድ የሰልፉም ተሳታፊ ነበርኩ ያሉኝ የከተማው ነዋሪ ነግረውኛል። የት ነው አሁን ያሉት? አሁን ደብረታቦር ሆስፒታል። ምንድን ነው ያለው? አሁን ደብረታቦር ሆስፒታል ውስጥ ደብረታቦር ሆስፒታል አሁን ስድስት ሰዎች መጥተዋል። አምስት ወንዶች አንድ ሴት። ከየት ነው የመጡት እነዚህ ሰዎች? እነዚህ ከስማዳ ነው የመጡ። ምንድን ነው የተፈጠረው? ስማዳ ውስጥ ወገዳ ከተማ ምንድን ነው ውስጥ የተፈጠረው ይንገሩኝ። እንግዲህ ምንድን ነው የተፈጠረው? ጠዋት እንደ ማንኛውም ህዝቡ ወጥቶ ሰልፍ አድርጎ አያውቅም። ዛሬ ወጣ። እሺ። ሰልፍ ካደረገ በኋላ በሰላም ሰልፉን ጨርሶ ለመግባት ወደ ቤቱ ለመግባት ሲሞክር የከተማው ወይም የወረዳው የጸጥታ ዘርፍ ኃላፊ የሚሊሻ ኃላፊ አቶ ደመቀ ይባላል ሰው ገደለ። ከዛ በኋላ እሱ ያንን ሰው ከገደለ በኋላ የተደረገው ምንድን ነው? በከተማ ውስጥ ያሉ ታጣቂ የአርሶአደር ታጣቂ ወይንም በስማቸው ቡጅሊ ነው የሚባሉት በየቀኑ መቶ መቶ ምናምን ብር የሚከፈላቸው ወታደርም አይደሉም። እርሻቸውን፣ ሰብላቸውን መሰብሰብ አቁመው የመጡ አርሶ አደሮች ናቸው። ስለዚህ እነሱ ናቸው እንትንና እያደረጉ ያሉት። ከዛ ምን ሆነ ይንገሩኝ። ከዛ በኋላ እነዚህ ሰዎች መጡ፣ ግድያ ጀመሩ፣ ተኩስ። በፍጹም እንደዚህ አይነት ተኩስ ተደርጎም አይታወቅ። ዝም ብለው ቀጥታ ወደ ሕዝቡ ነው የተኮሱት። በዚህ ወቅት መጀመሪያ ላይ እኛ ከቁስለኛው ጋር እስከምንመጣ በአምቡላንስ ወደ ደብረ ታቦር እስከምንመጣ ድረስ አራት ሰው ሞቶ ነበረ። ስንት ሰው ነው በአጠቃላይ የሞተው ማለት ነው? በጠቅላላ እኔ እዛ ወረዳው ላይ እስካለው ድረስ አራት ሰው፣ እኔ ከመጣው በኋላ ሰባት ሰው እንደ ሞታ አሁን ተደውሎ ተነግሮኛል። ሰባትና አራት አስራ አንድ ሰው ኦልሞስት፣ በቃ እልቂት ነው። የትም ከተማ አልተደረገም እስካሁን እልቂት። ትንሽ ከተማ ነች ከተማዋ። እርሶ የት ነበሩ? ይሄ ሁኔታ በተፈጠረበት ጊዜ? እዛው ከተማ ውስጥ ነበርኩ የነበርኩኝ። ምን እያደረጉ ነበረ? ያው እንደ ማንኛውም ሰው ሰልፍ ላይ ነበርኩኝ። ሰልፉን ኦልሬዲ ጨርሰን ወደ ቤት በመግባት ላይ እያለው ተኩስ ሰማን። ተኩስ ሰምተን ስንወጣ ከዛም ከዚህ የወደቁ ሰዎች አገኘ ነው። ብዙ ሰው ነበር እንዴ መንገድ ላይ ያን ጊዜ ሰልፍ ላይ መጀመሪያ ላይ አው መጀመሪያ ላይ የነበረው ሰው ከመሀል ከተማ አንስቶ ወንደርበር የሚባል የኤፍ ኤች አይ ቢሮ አለ ከሱ አልፎ ድረስ ረጅም ሰልፍ የያዘ ነበር። ከዛ በኋላ ባንዲራ ቀየሩ። ባንዲራ ቀይረው የአስተዳደሩን ግቢ ውስጥ በመግባት ባንዲራ እንቀይራለን አንቀይርም የሚል አይነት ነገር ኦልሞስት ከጨረሱ በኋላ ነው፣ እንግዲህ ይሄ የሚሊሻ ጽህፈት ቤት ኃላፊው አቶ ደመቀ የመጀመሪያውን ጥይት ያሳረፈው። እሺ፣ ይንገሩኝ። አሁን እሱ ጋር ባንዲራ ባንዲራ እንቀይራለን አንቀይርም የሚለው ጭቅጭቅ ማለት ምን ማለት ነው? እንዴት ተነሳ? የምን ባንዲራ ነው የሚቀየረው? አው ባንዲራ ማለት አሁን በኢህአዲግ የተባለ ምልክት ያለው ባንዲራ ኮከብ ያለበት ኮከብ ያለበት። አዎ እሺ። ህዝቡ ኮከብ ያለበትን አውርዶ ኮከብ የሌለበትን ሲሰቅል ነው ተኩሱ የተጀመረው። በዚያው በአማራ ክልል በተለያዩ አካባቢዎች የደረሰው ጉዳት ሰፊ እንደሆነ ተነግሯል። የዳንግላ ከተማን ከንቲባና የወረዳውን አስተዳዳሪ ቤቶች ጨምሮ የአምስት ባለስልጣናት ቤቶች መቃጠላቸው ተነግሯል። እንደዚሁም በ በዛው አካባቢ የደረሱ ሌላ ጉዳቶችም አሉ። ዘግየት ብዬ እዣቸው መለሳለሁ። በሁሉም አካባቢዎች ያለውን ሁኔታ አስመልክቶ ጠቅለል ያለ ማብራሪያ እንዲሰጡኝ ወደ መኢአድ ምክትል ፕሬዚደንት ወደ አቶ ሙሉጌታ አበበ ደውዬ ነበር። ስማዳ ዛሬ ትይንተ ወጥቶ ነበረ በተደረገው ሰላማዊ ሰልፍ የጸጥታ ኃይሎች በወሰዱት እርምጃ ስድስት ሰው ሲሞት ሀያ ሰው መቁሰሉን ለማወቅ ችያለሁ። እንደዚሁ ከደቡብ ጎንደር ከስማዳ ሳይሄዱ ስማዳ ላይ አሁን ደውዬ ያነጋገርኳቸው ሰዎች ነበሩ። ደብረታቦርም ያነጋገርኳቸው ሰዎች ነበሩና ሲነግሩኝ መጀመሪያ አራት ሰው ሞቶ እንደነበረ ሆስፒታል ነው ያለሁት ብለው ነው የነገሩኝ ደብረታቦር ሆስፒታል አራት ሰው ሞቶ እንደነበረና አሁን እዛ ከደረሱ በኋላ ሰባት ሰው መሞቱን ነግረውናል ብለው አስራ አንድ ሰው ነው የሞተው ብለውኝ ነበረ ስማዳ ላይ ይሄ መረጃ ያለትም የእርስዎ ትንሽ ለየት ስላለብኝ ነው። ስድስት ሰው ነው የሞተው እኔ እስከ ሰራሁበት ድረስ መረጃውን ስድስት ሰው እንደ ሞተ መረጃ አለኝ። ከዛ በኋላ አምስት ሰው ተጨማሪ አለ ማለት ነው እንግዲህ በእነሱ አገላለች እኔ ግን ያለኝ ዳታ ስድስት የሞተ ሀያ የቆሰለ ነው። ከቆሰሉ ሰዎች ምናልባት ወደ ሞቱት ሊካተቱ የቻሉ ሰዎች አሉ ማለት ነው። በዚህ ግምት ከደቡብ ጎንደር ሳንወጣ ወገራ ወረዳ ላይ እንደዚሁ አራት ቀጥታ ኃይል ሶስት ከገበሬዎች በድምሩ ሰባት ሰው ሞቷል። ዛሬ በመንገድ ዘግተው በሚደረገው የሰብታዊ ህዝ ተባለን አትገቡም የተደረገው ትልቅልቅ ማለት ነው። ወዴት ትገባላችሁ? አትገቡም። ወደ ከተማዋ ገብተው ወደ ወገራ ወገራ ወረዳ ላይ ወደ ከተማ ገብተው እነሱን ለማስጨነቅ ወይም እንትኑን ለመበተን አድማ እንትን ሰልፉን ይበ ህዝቡን ለመበተን ገበሬውን ወደ ከተማ እንዳይገባ ለማድረግ ይሄ ነው የተደረገው። ከጸጥታ ኃይሉ አራት ሰው ተገድሏል ብለውኝ ነበር እና እንዴት እንዴት ሊገደሉ ቻሉ እነዚህ ሰዎች በህዝቡ በአመፁ ውስጥ ነው እንግዲህ በሚያደርጉት ተኩስ ልውውጥ፣ ያው ህዝቡን በወሰደ የአጸፋ መልስ በድንጋይ ይሁን በዱላ እንትኑን አላወቅኩም እንጂ ከጸጥታ ኃይሎች አራት ገበሬዎች ሶስት፣ በድምሩ ሰባት ሰው መሞቱን ነው። ነው የተኩስ ልውውጥ ነበረ ነው የሚሉኝ? አዎ ከፍተኛ የተኩስ ልውውጥ እንደነበረ ነው መረጃ ያለን። ማለት ከሁለቱም በኩል ሲተኩሱ ነበር ማለት ነው? ከሁለቱም በኩል አዎ፣ ከህዝቡም፣ ከጸጥታ ኃይሉ። ስለዚህ ሰው መካከል የታጠቁ ሰዎች ብረት የያዙ ሰዎች ነበሩ ማለት ነው። ገበሬዎች መሀል የታጠቀ ሰው የለም ማለት አይቻልም። ገበሬው እንደምታውቀው የአማራ ማህበረሰብ ከመሳሪያ ጋር ቁርኝት ያለው ነው። ፍቃድ ያላቸው ገበሬዎች ታጣቂ ሊኖሩ ይችላሉ ከሌ ብለን ማስቀመጥ ባንችልም፣ ግን ከህዝቡ ሶስት ሰው ሲጎዳ ከነሱ አራት ሰው እንደተጎዳ ነው ያለን መረጃ። ወደ ምዕራብ ጎጃም ስንመለስ ሀዊ ዞን ዳንግላ ወረዳ ላይ የከንቲባውን ቤት አቃጥለዋል። የመሬት አስተዳደሩን ቤት አቃጥለዋል። የከንቲባው ቤት በሪሞት የሚከፈቱ ቤት እንደነበር ነው የነገሩት። ያንን ወደ አምስት ቤት ተቃጥሏል። ዳንግላ ላይ ማለት ነው። ህዝቡ ሆ ብሎ ወጥቶ እነዚህ ሰዎች በንብረታቸው ላይ እርምጃ ወስዶባቸዋል። በትናንትናው ዕለት በተደረገው ሰላማዊ ሰልፍ ወይም ትይንታይ አንድ የወረዳው ፖሊስ ወንጀል መርማሪ ሆቴል ነበረው ሆቴሉ ላይ ወደ ሆቴሉ ሰዎች ወደ እኔ ሆቴል ይመጣሉ ብሎ አስቀድሞ ሚስቱ በሽጉጥ እሱ ደግሞ በነፍስ ወከፍ መሳሪያ ወይም በክላሽ ሆቴል ሊያጠፉ ነው ብሎ ወደ ህዝቡ ሲተኩስ ነበረ ለመንግስትም ሳይሆን ለህዝቡም ሳይሆን ያስብ የነበረው ለማን ነው ለራሱና ለሀብቱ ነበር ማለት ነው በዚያ እንትኑ ህዝቡ ሰብሮ በመግባት ከቤት ውስጥ ቤቱን ንብረት አውጥተው ለማካጠል ወደ ቤት ውስጥ ሲሄዱ በቤት ውስጥ ሀምሳ ባለ ሀያ ሊትር ዘይት ሀምሳ ኩንታል ስኳር በአንድ ወንጀል መርማሪ ፖሊስ ቤት የተገኘው ማለት ነው። ከዚሁ ከአዊ ዞን ሳንወጣ ቻግኒ ላይ ደግሞ አንድ ሰው ሞቷል፣ ዘጠኝ ሰው ቆስሏል። አንድ ሰው እንደሞተ ደግሞ ነግረውኛል። በድምሩ ሁለት ሰው ሲሞት ወደ ስምንት ሰው ከቆሰሉት ውስጥ አንድ ሰው ሲሞት የቆሰሉት ስምንት ሰዎች ቻግኒ ላይ አለ። በምን ሁኔታ ነው ይሄ እነዚህ የተገደለውና የቆሰሉት ሰዎች ሰልፍ ወጥቶ ነው፣ እምቢተኝነት ህዝባዊ እምቢተኝነት፣ ግጭት ነበረ ወይስ ዝም ብሎ ተተኮሰባቸው? እንዴት ነው የተፈጠረው? መጀመሪያ ሁኔታው ሰልፉን ለመበጠን የተጠቀሙት የመተከል ዞን ጸጥታ ሰዎች የተጠቀሙት የወሰዱት እርምጃ ነው። ሰልፉን ለመበጠን ተኩሰው ነበር። በተኮሰ ጥይት ሁለት ሰው ሲሞት ስምንቱን አቁስለዋል ማለት ነው። እሺ፣ በእነዚህ ዙሪያዎች በአጠቃላይ በአማራ ክልል በዚህ አይነት ሁኔታ ነው አሁን ባህር ዳርም አካባቢ ከፍተኛ ውጥረቶችና የጸጥታ ሀይል እየገባ እንደሆነ ምንም አይነት እንቅስቃሴ ማድረግ እንደማይቻል ነው እየነገሩን እየነገሩኝ ያለው ምን ማለት ነው ምን ማለት ነው ምንም አይነት እንቅስቃሴ ማድረግ አይቻልም ሰው በሰላም መንቀሳቀስ ወይ አንድ ሁለት ሶስት ሆኖ መሄድ አይችልም ወጣቱ ቆሞ መነጋገር አይችልም በየቀበሌው እየዞሩ ወጣቱን እየለቀሙ በመኪና እየጫኑ እየወሰዱ እንደሆነ ነው አሁን የደረሰኝ መረጃ በሌላ በኩል ደግሞ እንጅባራ ላይ ትናንት ሰልፍ ተወቶ ሶስት ሰው በመገደሉ ምክንያት ለበቀል ወደ ጸጥታ ኃላፊው ቤት የተንቀሳቀሱ ሰዎች የኃላፊውን ልጅ መግደላቸው ተነግሯል። ዛሬ ባህር ዳር ላይ ስራ ማቆም እንደነበር እና እስራት መኖሩን የመኢአድ ምክትል ፕሬዚደንት ገልጸውልኝ ነበር። ለመሆኑ ይህ የክልል ሁኔታ ዛሬ ምን ይመስላል? የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከጥቂት ደቂቃዎች በፊት አየር ላይ ለነበረው ጋቢና ፕሮግራማችን ሰጥተውት ከነበረው ማብራሪያ ቀንጭባ ርጌ ላሰማችሁ። እንግዲህ በክልሉ በባህር ዳር በዛሬ ዕለት የስራ ማቆም ሁኔታዎች ተከስተዋል። በትራንስፖርት፣ በአገልግሎት ሰጪ ተቋማት እና ወደ መጨረሻም ላይ በመንግስት ሰራተኞች የመንግስት መስሪያ ቤቶች ከዛም ቀደም ብሎም በዛሬ ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም እንደዚሁ በአንዳንዶቹ ከተሞች ክስተቱ ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። እናም ከዛም ባሻገር የህብረተሰቡን እንቅስቃሴ የሚገቱ ተጽዕኖ የሚያሳድሩ ስራዎች ተሰርተዋል። በዋና ዋና በተጠቀሱት ቦታዎች ማለት ነው። በእነዚህ ዞኖች እንግዲህ ህብረተሰቡም እነዚህን ጉዳዮች ከሚሸከማቸው በላይ መሆን ይችለዋል። መንግስትም እስካሁን በተለያዩ ጊዜያት በክልሉ በገጠሙ ችግሮች ጉዳዩን በትዕግስት ከህብረተሰቡ ጋር እየመከረ እየተወያየ ይዞት ነው የቆየው። አሁን አሁን ላይ ትናንትናና ዛሬ በደረሱት ጉዳቶች በተለይም በተደራጀ ሁኔታ ጥቃት የመሰንዘር ንብረትን ማውደም ህይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። እናም አንዳንዶቹም የተደራጁ ናቸው። በዚህም ምክንያት የክልሉ መንግስት ይሄንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው። አሁን በዝርዝር በእያንዳንዱ ላይ በሰው ኃይልም በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። በአሁኑ ሰዓት ግን ጉዳት መድረሱን እና ጉዳቱን ብቻ ሳይሆን የተከሰቱ ያሉትን ችግሮች እና ሁከቶች፣ ግርግሮች መልክ ለማስያዝ ነው መንግስት እየተንቀሳቀሰ ያለው። በጉዳቱም ህይወታቸውን ለማትረፍ ህይወታቸው በአደጋ ላይ የወደቁ ወገኖችን ሕክምና በማድረግ ወደ ሕክምና ተቋማት በመውሰድ ይህንን ነው ክትትል እያደረገ ያለው እና የሌሎች ወገኖች የሚሰጡት መረጃ በኛ በኩል እንግዲህ መንግስት ነው ይህን ጉዳይ በኃላፊነት ይዞ እየሰራ ያለው። ትክክለኛውን መረጃ ወደፊት ነው የምንሰጠው። እርግጥ ነው ግን ጉዳቶች ደርሰዋል፣ በልዩ ልዩ መልክ የሚገለጽ እንግዲህ አቶ ንጉሱ ጥላሁን እንዳሉት የሚሰጡትን ዝርዝር ያሉ መረጃዎች ከራሳቸው ከአቶ ንጉሱ ጥላሁንም ሆነ ከሌሎች የክልሉ ባለስልጣናት ተከታትለን ለማቅረብ ጥረት እናደርጋለን። ሰሞኑንም ቀደም ሲል የሰማችሁት የስማዳ ነዋሪ ድምፅ እንዲለወጥ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ። ከየ አካባቢው ያነጋገርኳቸውን ሰዎችና ተጨማሪ መረጃዎችን የያዙ ቃለ ምልልሶች ዌብሳይታችን ላይ ያገኛሉ። ለተከታዩ ዘገባ ደግሞ ወደ አሉላ በተያያዥ ዘገባ፣ በኢትዮጵያ የመንግስት ኃይሎች የወሰዱትን የኃይል እርምጃ እና በአገሪቱ ይፈጸማል ያሉትን የሰብአዊ መብት ጥሰት በመቃወም በተለያዩ የዩናይትድ ስቴትስ ግዛቶች እና ሌሎች አካባቢዎች የሚካሄዱት ተቃውሞ ሰልፎች ቀጥለዋል። በዩናይትድ ስቴትሷ የደቡብ ዳኮታ ክፍለ ግዛት በዛሬው እለት የተካሄደውን የተቃውሞ ሰልፍ ከአስተባባሪዎቹ አንዱ በስልክ አነጋግረናቸዋል። We, yeah. we, we, we, we, we, we There is no justice in Ethiopia. There is no No freedom of expression in Ethiopia. Godi by government. እያለቀ ያለው ሕዝባችን ወገናችን ድምጽ ለማሆን ነው የወጣ ነው። ድምጻችን እያሰመነው ለዩኤስ ማልቲካልቸራል ሴንተር ላይ ነው የተገናኘ ነው። ከዛ መፈክር እያሰማን ወደ ሳውዝ ዳኮታ ሴነተር ማይክ ራውንድ ኦፊስ ሄደን ደብዳቤ የሰጠን ነው የመጣ ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። የመላው ኢትዮጵያ አንድነት ድርጅት መያድ የኢህአዴግ መንግስት በአሁኑ ወቅት ከህግና ከስርዓት የወጣ የጉልበትና የጭካኔ እርምጃ ያለውን በጥብቅ አግዛለው ሲል ዛሬ ባደረገው ጋዜጣዊ ጉባኤው ገለጠ። በተለያዩ ወቅቶች የታሰሩ የፖለቲካ እስረኞች ያላቸውንም ያለ አንዳች ቅድመ ሁኔታ በአስቸኳይ እንዲፈቱ ነው የጠየቀው። መያድ የእርቅ መንግስት ይቋቋም ሲልም ጥሪ አቅርበዋል። ዘጋቢያችን መለስካቸው አምሃ ዝርዝሩን ይዟል። የመላ ኢትዮጵያ አንድነት ድርጅት ዛሬ ከቀትር በኋላ በጽሕፈት ቤቱ በሰጠው መግለጫ በአሁኑ ወቅት ሀገሪቱ በታሪኩ አይታ የማታውቀው ዘርፈ ብዙ ችግር ውስጥ ገብታለች ሲል ይንደረደራል። ለዚህም ተጠያቂው የኢህአዴግ መንግስት ነው ሲል በዚሁ ባሰራጨው የጽሑፍ መግለጫ ይከሳል። የኢህአዴግ መንግስት ይላል፣ መግለጫው በሰለጠነ የፖለቲካ አካሄድ ለችግሮች መፍትሄ በማስቀመጥ ፋንታ ከህዝቡ ጋር አጉልልክ ውስጥ በመግባት በመላ ሀገሪቱ የተከሰተበትን የፖለቲካ፣ ማኅበራዊና ኢኮኖሚያዊ ችግር በጉልበት ለመፍታት ህዝብ ላይ ተኩሶ በመግደል ሰላማዊ ዜጎችን በመደብደብ በማሰርና በማንገላታት በአጠቃላይ ሀገርን በማመስና በማተራመስ ላይ ይገኛል ብሏል መግለጫው። የፓርቲው መግለጫ ለእነዚህ ችግሮች መፍትሄ ይሆናሉ ያላቸውን ነጥቦች ዘርዝረዋል። የመያድ ዋና ጸሐፊ አቶ አዳነ ጥላሁን በአጠቃላይ የኢህአደግ መንግስት በአሁኑ ወቅት እየሄደበት ያለውን ከህግና ከስርዓት የወጣ የጉልበትና የጭካኔ እርምጃ የመላው ኢትዮጵያ አንድነት ድርጅት መያድ በጥብቅ ያወግዛል። በመሆኑም ለሀገር መረጋጋትና ለሰላም መስፈን ሲባል ይህ የኢህአደግ የጡንቻ ፖለቲካ በአስቸኳይ ተገብቶ በመላ ሀገሪቱ የተከሰተውን የፖለቲካ ችግርና አለመረጋጋት ለመፍታት ይቻል ዘንድ የኢህአዴግ መንግስት ስለ ሀገሬ ጉዳይ ያገባኛል ከሚሉ ግለሰቦችም ሆነ ቡድኖችና ከተቃዋሚ የፖለቲካ ፓርቲዎች ጋር መነጋገር የሚያስችል የውይይት መድረክ በአስቸኳይ እንዲከፍት፣ በመላ ሀገሪቱ ለተፈጸሙ እስራት፣ ማዋከብና ግድያ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ፣ ሰላማዊ ተቃውሞ ሲያሰሙ በማና አለብኝነት ለተገደሉ ዜጎች መንግስት የደም ካሳ እንዲከፍልና ድርጊቱን የፈጸሙ ለህግ እንዲቀርቡ በሚሉና ሌሎቹም ጥያቄዎች ይገኙባቸዋል። በተለያየ ወቅት የታሰሩ የፖለቲካ እስረኞችም በሙሉ ያላንዳች ቅድመ ሁኔታ እንዲፈቱም መግለጫው ይጠይቃል። ለሀገሪቱ ችግሮች መፍትሄ ይሆናል ያለውንም አቶ አዳነ ጥላሁን ከመግለጫው ላይ እንዲህ አነበውታል። የኢህአደግ መንግስት እየተጓዘበት ያለው የፖለቲካ መስመር የህዝብን ፍላጎት ያላካተተ፣ በሀገር ደረጃ ሰላምን ያላሰፈነ በመሆኑ በሀገሪቱ አስተማማኝ ሰላምና መረጋጋት ይሰፍን ዘንድ ከሚመለከታቸው ጋር በመነጋገር የእርቅ መንግስት እንዲመሰረት ፓርቲያችን የመላ ኢትዮጵያ አንድነት ድርጅት አጥብቆ እየጠየቀ ከላይ የተዘረዘሩት አብይ ጉዳዮች የማይፈጸሙ ከሆነ ፓርቲያችን ከህዝብ ጎን በመሰለፍ ማንኛውንም የሰላማዊ ትግል የሚፈቅደውን የትግል ስልት በመከተል አስፈላጊውን ሁሉ ለመፈጸም ዝግጁ መሆናችንን ለኢትዮጵያ ህዝብ እየገለጽን፣ አቻ የፖለቲካ ፓርቲዎችም ከጎናችን ይቆሙ ዘንድ ጥሪያችንን እናስተላልፋለን። የኢትዮጵያ መንግስት በአሁኑ ወቅት የተከሰተውን ችግር በተመለከተ በተለያዩ መግለጫዎች መፍትሄ እየሰጣቸው እንደሆነ ይናገራል። ህዝብንም እያወያየ እንደሆነም ይገልጻል። እስከዛሬ በሚሰጣቸው መግለጫዎችም በሀገሪቱ በተለያዩ ማዕዘናት በሚካሄዱ የተቃውሞ ሰልፎችና በሚፈጠሩ ግጭቶች ለሚደርሰው ጉዳት ተጠያቂዎች ከሀገር ውጭና በሀገር ውስጥ ይገኛሉ የሚላቸውን ጸረ ሰላምና ጸረ ልማት ኃይሎችን ነው። የመንግስት የጸጥታ ኃይሎች የሚወስዱት እርምጃ ተመጣጣኝ የህዝብን ሰላምና ንብረት ለማስጠበቅ የተወሰዱ እርምጃዎች ናቸው ሲል ይገልጻቸዋል። የኢህአዴግ ምክር ቤት ከነሐሴ 18 ቀን እስከ 22 2008 ዓ ም ያደረገውን ስብሰባ ተከትሎ ትናንት በመንግሥት መገናኛ ብዙሀን ይፋ የተደረገው መግለጫም ዛሬ የተከሰቱት ችግሮች ባለፉት 25 ዓመታት የተደረገው ከፍተኛ የልማትና የዴሞክራሲ እርምጃ የፈጠራቸው ጥያቄዎችና በድርጅቱ እንዲሁም በመንግሥት መዋቅር ውስጥ በተከሰቱ ጉድለቶች ምክንያት እንደሆነም ይናገራል። የመያድ መሪዎች ይህን አይቀበሉ። የችግሮቹን ዘርፈ ብዙነት የገለጹት የፓርቲው ፕሬዚዳንት ዶክተር በዛብደምሴ ብደምሴ የመጀመሪያውና ትልቁ ጥያቄ ዛሬም አልተመለሰም ባይ ናቸው። ችግሮቹ በጣም በጣም ብዙ ናቸው። ዋናው ጎልቶ የሚታየው የዴሞክራሲ ጥያቄ ያ መልስ አልተሰጠም እና ህዝብ ለሚጠይቀው ጥያቄ መንግስት አስፈላጊው መልስ ካልሰጠ ችግሮቹ ይቀጥላሉ። ያንን ችግር ሰላም ሰላም እየተባለ በየማስሚዲያው እንሰማለን። ሰላም ሊመጣ የሚችለው ህዝብ የሚያቀርበውን ጥያቄ መንግስት ሲመልስ ብቻ ነው። ያ መልስ እስካሁን አላየንም። መያድ በዚህ መግለጫው ላይ ትልቁ የመፍትሄ እርምጃ ነው ስላለው የእርቅ መንግስት መቋቋም ከጋዜጠኞች ጥያቄ ቀርቦ ነበረ። ይህ የምትሉት የእርቅ መንግስት ዛሬ ለሚታዩ ችግሮች መፍትሄ ይሆናሉ የሚላቸውን አማራጮች ልትገልጹልን ትችላላችሁ? የሚል ነበረ። የፓርቲው ምክትል ፕሬዚዳንት የአቶ ሙድጌታ አበበ መልስ የሚከተለውን ይመስላል። ለነሱም ሆነ ለኛ ለአገርም ሆነ ለሁሉም ምንድን ነው የሚያስፈልገው? ሰላማዊ እርቅና መፍትሄ መምጣት የሚችለው ያገባኛል የሚለው አካል ሁሉ ቁጭ ብሎ መነጋገር ሲችል ብቻ ነው። ይሄንን መንግስት ፈቃደኛ ከሆነ መያድ ልክ ነው ያሰበው ያቀደው ያዘጋጀው ነገር አለ። ይህንን ደግሞ እንደዚሁ በተመሳሳይ ነገር ለሚዲያ ይፋ የምናደርግበት ነገር አለ ፍቃደኛ ሆኖ ከተገኘ። መያድ በዚህ ጋዜጣዊ መግለጫው ላይ አጽንኦት ከሰጣቸው ጉዳዮች አንዱ ዛሬም በአዲስ አበባ ከተማና በሌሎች የሀገሪቱ ከተሞች ውስጥ ቀጥሏል ስላለው ህገወጥ ቤቶችን የማፍረስ ሂደት የሚያስከትለውን ሰብአዊና ማኅበራዊ ቀውስ የተመለከተ ነበር። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁኝ። ወደ ሶማሌላንድ ይወስደናል ተከታዩ ዘገባ። የሶማሌላንዷን ወደብ በርበራን ለማሳደግ የወጣው እቅድ ጥንታዊቷን ከተማ ለመለወጥ እና የክልሉን ምጣኔ ሀብትም ለማጎልበት ተስፋ የሚሰጥ መሆኑ ተገልጿል። ከዚያው ከበርበራ የተላከልን የጄሰን ፓቲንኪን ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። በራስ ገዟ አስተዳደር ስር የምትገኘው የበርበራ ወደብ ለአሳ አጥማጆችና ለነጋዴዎች ለብዙ ዘመናት ዋና መናኸሪያ ሆና ቆይታለች። የምትገኘውም በደቡባዊ ቀይ ባህር መግቢያ በፋርስ ባህረ ሰላጤ ነው። እናም ወደቧን ለማሳደግ ይቻል ዘንድ እንደ አውሮፓ አቆጣጠር ባለፈው ነሐሴ ወር የሶማሊላንድ ምክር ቤት ከአንድ ኩባንያ ጋር የ442 ሚሊዮን ዶላር የስምምነት ረቂቅ አጸደቀ። የመጨረሻው ስምምነት ግን ገና ድርድር እየተካሄደበት መሆኑ ታውቋል። ፕሮጀክቱ 30 ዓመታት የሚፈጅ ሲሆን ተግባራዊ ከሆነ በርበራን በቀይ ባህር የመርከቦች መስመር ዙሪያ ዋና የንግድ መናኸሪያ እና ገቢ አምጪ ያደርጋታል። ስፋቷንም በሦስት እጥፍ ያሳድገዋል። ይህ ወደቧን ለማዘመን የተያዘው ጥረት ዓመታዊ ብቃቷን ከ60 ሺህ ወደ 1 ሚሊዮን በላይ ከፍ ያደርገዋል። የሶማሊላንድ ውጭ ጉዳይ ሚኒስትር ሰዓድ አሊ ሺሬ እንደሚሉት የበርበራ ወደብ ማደግ ለአቅራቢያዊቱ ጅቡቲም ተፎካካሪ መፍጠር ያህል ነው ይላሉ። ሄክቶሪ የበርበራ ወደብ የሚያገለግለው ሶማሌ ላንድንና ሶማሊያን ብቻ አይደለም፣ በአጠቃላይ ምስራቅ አፍሪካን ጭምር እንጂ። የአሁን አቅሟ ግን ከሶማሌ ላንድ አያልፍም። እናም ይህ ወደቧን የማዘመኑ ዕቅድ ጠቃሚነቱ በሶማሌ ላንድና በሶማሊያ ብቻ ሳይወሰን ኢትዮጵያንና ደቡብ ሱዳንንም ይጨምራል። ወደብ አልባ የአፍሪካ አገሮችም ተጠቃሚዎች ይሆናሉ። በሩሲያና በዩናይትድ ስቴትስ እገዛ የተሰራው ወደብ ዛሬ አርጅቷል። የውጭ ጉዳይ ሚኒስትሩ ሺሬ እንደተናገሩትም የአሁን እቅድ በብዙ ሺዎች ለሚቆጠር የሥራ ዕድል ይፈጥራል። ሙሐመድ ሰይድ በርበራ ላይ አሳ በማጥመድ 18 ዓመታትን አስቆጥሯል። ስምምነቱን የተፈራረመው ኩባንያ በእቅዱ መሠረት ወደ ወደቡ ከመጣ አሳ አስጋሪዎች ሰፊና ብዙ ዕድል ይኖራቸዋል ነው ያለው። መሐመድ ዕድል የመኖሩን የወደቧ ማደግና መስፋፋት ከፍ ያለ ተስፋ የሚሰጥ የመሆኑን ያህል የስምምነቱን ረቂቅ ያቀረበውን ኩባንያ ከሚደግፉ እንደ ዩሱፍ አብደላህ ጉሌድ ከመሰሉ ሰዎች ደግሞ ተቃውሞ ይሰማል። ጉሌድ ፌር ፊሽንግ የተባለውና አነስተኛ አሳ አስጋሪዎችን የሚያበረታታ ድርጅት ዲሬክተር ናቸው። marka shacab ahaan looma cadeyn xataa heshiiskan waxa uu yahay waxa uu ku saabsan yahay wax maalgelinta lagaga sameynayo ይህ ኩባንያ ስራ በሚጀመርበት ጊዜ በኮምፒውተር ስለሚጠቀሙ የተለመደውና የቀደመው ዐይነት አሰራር አይኖርም። በዚህ ጊዜ ብዙ ሰዎች ሥራችንን የማጣት እድል ይገጥመናል የሚል ከፍተኛ ስጋት አላቸው ነው ያለው። አዲስ የተያዘው ዕቅድ ተግባራዊ መሆኑ ወይም በወሬ ብቻ የመቅረቱ ነገር የሚለይለት እንግዲህ ይህ መሰሉ ውጥረትና ስጋት መፍትሄ ሲያገኝ ነው ማለት ነው። የአፍሪካ የፆታ መመጣጠን ወይም መተካከል ጉዳይ የተከታዩ ዘገባ ርዕስ ነው። በአፍሪካ ሴቶች ላይ የሚፈጸም ምጣኔ ሀብታዊና ማኅበራዊ አድሎ አህጉሪቱን በዓመት ከ100 ቢሊዮን በላይ ዶላር ገቢ እያሳጣት መሆኑን የተባበሩት መንግሥታት ድርጅት የልማት ፕሮግራም ዩኤንዲፒ የ2016 ዓ.ም የአፍሪካ ሕዝባዊ ዕድገት ሪፖርት አስታውቋል። አፍሪካ በሴቶችና በወንዶች መካከል ያለውን የእኩልነት ክፍተት ብታጠብና ፍትሐዊ መተካከልን ብታሰፍን ለምጣኔ ሀብቷ ይዞታና ለማኅበራዊ ልማቷም እንደሚጠቅማት ዩኤንዲፒ ይመክራል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ እየታቀርበዋለች። አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የምጣኔ ሀብት የማህበራዊም ሆነ የፖለቲካ እድሎች እንደማያገኙ የሚያስገነዝበው ይህ አዲስ ሪፖርት በትምህርት በስራ እና በጤና ረገድ እኩል ተጠቃሚነት እንደሌላቸው ያወሳል። ትምህርት ቤት ገብተው የሚማሩ ሴቶች ልጆች ቁጥር ከወንዶቹ ያንሳል። በጉልበት ስራ የተሰማሩ ከወንዶች እኩል አይከፈላቸውም። በጎጂ ልማዶችም ምክንያት ለጤና ጉዳት ይዳረጋሉ። አንዳንዶቹ ባህላዊ ደንቦች ሴቶች በህብረተሰብ ውስጥ እንዳያድጉ ይጎትቷቸዋል ብሏል። ያለዕድሜ መዳር፣ ወሲባዊና አካላዊ ጥቃት ጤናቸውን ይጎዳል። በወሊድ ወቅት ብዙዎች ለሞት እንዲዳረጉም ምክንያት እንደሚሆን ያስረዳል። አያዶሌ ኦዱሶላ በተባበሩት መንግስታት የልማት ፕሮግራም የአፍሪካ ቢሮ ዋና ኢኮኖሚስት ናቸው። ከናይሮቢ ለቪኦኤ በሰጡት ቃል የጾታዎች እኩልነት ላይ አብዝተው የሚሰሩ ሀገሮች በሰብዓዊ እድገት ረገድ የተሻለ ውጤት እንደሚያመጡ ማስረጃዎች አሉ ብለዋል። ኢን በጾታዎች እኩልነትና ሴቶችን ለውሳኔ ሰጭነት በማብቃት ላይ መስራት የሰብአዊ መብት ጉዳይ ብቻ ሳይሆን ምጣኔ ሀብትን የሚጠቅምና ለእድገት ወሳኝ ነው እንደ ተረዳ ነው። አፍሪካ ውስጥ ለምሳሌ በሥራ ዕድል መስክ ያሉትን እንቅፋቶች ማስወገዱ ለሴቶች ማኅበራዊና ምጣኔ ሀብታዊ ዕድሎችን ማሳደግ ብቻ ሳይሆን የሀገሮችን እድገት ያጎለብታል። ከሰሃራ በመለስ ባሉ ሀገሮች አድላዊ በሆኑ ፖሊሲዎች ምክንያት ከፍተኛ ዋጋ እየተከፈለ መሆኑን ነው ሪፖርቱ የሚጠቁመው። በስራ እድል ገበያው ባለው የጾታዎች እኩልነት መዛባት ምክንያት እንደ ኤሮፓውያን አቆጣጠር በ2014 ዓ.ም ብቻ የክልሉ ሀገሮች 105 ቢሊዮን ዶላር ስድስት ከመቶውን አጠቃላይ የሀገር ውስጥ ምርታቸው ላይ ኪሳራ እንደደረሰባቸው ይህ ሪፖርት ይጠቁማል። የሴቶች እኩልነት እርምጃዎችን በመውሰድ የህዝብ በህይወት መቆያ እድሜ፣ የትምህርት፣ የነፍስ ወከፍ ገቢን የመሳሰሉትን በሚመዝነው የሰብአዊ እድገት ሰንጠረዥ ላይ እድገት ካስመዘገቡ ጥቂት የአፍሪካ ሀገሮች አንዷ ሩዋንዳ መሆኗን የመንግስታቱ ድርጅት የምጣኔ ሀብት ኤክስፐርቶች ይጠቁማሉ። በሌሎችም የአፍሪካ ሀገሮች አንዳንድ ሁኔታዎች ላይ የመሻሻል አቅጣጫ እየታየ መሆኑን አያ ዶሌ ኦዱሶላ አመልክተዋል። የቤተሰብ ምጣኔን በሚመለከት መነጋገር እንደ ነውር ይቆጠር በነበረባቸው በኒጀርና በቡርኪናፋሶ የስነ ተዋልዶ መብት ከበሬታ ተቀባይነት እያገኘ መሆኑንም ጠቅሰዋል። ጋምቢያም ያለእድሜ መዳርን በህግ ካገዱ በርካታ ሀገሮች አንዷ መሆኗን ገልጸዋል። ይህ የዩኤንዲፒ ሪፖርት ታዲያ የፆታዎች እኩልነትን ይበልጡን እውን ለማድረግ ይጠቅማሉ ያላቸውም በርካታ እርምጃዎች ሳይጠቁም አላለፈም። የአፍሪካ ሀገሮች ሴቶች የበለጠ የውሳኔ ሰጪነት ድምፅ እንዲኖራቸው፣ የሀብት ባለቤትና የማስተዳደር መብታቸውም እንዲረጋገጥ ህጋዊ የለውጥ እርምጃዎችን እንዲወስዱ ነው የሚመክረው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ39 ያመለክታል። አሁን የእናንተ ሰዓት ነው። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መሳሪያ ካኖራችሁልን ለሰዓቱ ጥቂቱን መልስ እናሰማችሁ። እንዴት ናችሁ ቪዎች የሁሌም ታዳሚያችሁ ባቁ ነኝ ከአሜሪካ በማክሰኞው ምሽት በተሰጡት አስተያየቶች አንድ ታዳሚያችሁ የአዲስ አበባው ሰልፍ መክሸፍ ያናድጋቸውም የሌሊሳ ፈይሳ ገድል እንዳስደሰታቸው ገልጿል እኔ ደግሞ የአዲስ አበባ ልጆች እናንተው እዚህ መጥታችሁ ታገሉ እንጂ እኔ ምን ተዳይ ማለቱ ነው ያስደሰተኝ ሌሊሳን ድል መቀዳጀቱ ለኢትዮጵያ ብር ማምጣቱ ቢያስደስትም አሳይለም ለመጠየቅ ያን ያክል ርቀት መግባል ባልተገባውም እላለሁ። እሱ ያደረገው ነገር በኦሎምፒክ አደባባይ ከተፈቀደማ የስፖርት መድረክ መሆኑ ቀርቶ የፖለቲካ ማራመጃ ይሆናል ማለት ነው። እነ ምሩጽ ይፍጠር በአምስት ሺህ እና በአስር ሺህ ሜትር ርቀት በተከታታይ ሲያሸንፉ እኮ ወጣቶች በየከተማውና በየገጠሩ በአላፍ ያልፉ ነበር። ነገር ግን እንደ ሌሊሳ ላለማድረግ የወሰኑበት ምክንያት ሀገራዊ አደራን የተቀበሉ በመሆናቸው ይመስለኛል። ሌሊሳን ለወገኑ ተቆርቋሪ የማደርግ የነበረው ሀገር ውስጥ የሚሞቱትን የኦሮሞ ወጣቶች ለመታደግ እዛው ሀገሩ ላይ ድርሻውን ቢወጣ ነበር እንጂ በጎፈንድሚ ልክ የእጁን ምልክት እንዳሳየ ማስታወቂያ በየወብሳይቱ ላይ በለጠፉ ሰዎች ተመክሮ አሳይልምና ገንዘብ መጠየቂያ መሆኑ የሚያጀግን አይመስለኝም ለግል እውቅና ካልሆነ በስተቀር። ከታሪክ እንደምናውቀው ለህብረተሰባቸው በቅን የሚያስቡ ሰዎች የህዝባቸውን ሞት ሞተው የህዝባቸውንም ቁስል ቆስለው የህዝባቸውን ረሀብ ተርበው ነጻ ሲያወጡ ነው እንጂ ወዴት ሀገር እንደሚሄዱ ጠይቀውና አልመው አልነበርም። መዋጮው ገቢው እንደ ቦገስ ጨረታ ካልሆነ ሆነ በስተቀር ለተጎዱት ሰዎችም እንደዚህ ቢያዋጡና ለተራቡና ለታረዙ ሰዎች ቢረባረቡ ጥሩ ነበር። ላሉ ሸሪክ ጠመን ታላስ ወይዘሮ አዳነች ሶስት ምሁራንን ኢንተርቪው አድርጋ ነበረና ይሄ የጎሳ ፖለቲካ በቋንቋ ላይ የተመሰረተ የጎሳ ፖለቲካ ለኢትዮጵያ ጥፋት እንጂ ልማት መለያየት እንጂ አንድነትን አያመጣም የሚል ነገር ሰምተናል። ምሁራኖቹ ሲናገሩ እንደሰማነው በአንድ በኩል አሁን አንዳንድ ክልሎች የተከለሉት እራሳቸውን እንኳ ማስተዳደር አይችሉም ሲሉ እንሰማለን። በሌላ በኩል ደግሞ የጎሳ ፖለቲካ ኢትዮጵያ ብቻ ናት ያላት እነ ሶቪየትና እነ ዩጎዝላቪያም በዚህ ምክንያት የተበታተኑ ይላል። አንደኛ እነዚህ አንዳንድ ክልሎች እራሳቸውን ማስተዳደር አይችሉም የተባለው ያው በነበረው የተዛባ የብሔሮች ግንኙነት የተፈጠረ ነው እንጂ አንዱ ከአንዱ የሚያንስበት ሁኔታ አልነበረም። መደላድሉ ትክክል ስላልነበረ ነው። ሁለተኛ እነ ዩጎዝላቪያና ሶቪየት ህብረት የተበታተኑት ይህንን የቋንቋ ወይም የብሔር ወይም የባህል ሁኔታዎችን በትክክሉ ማስተናገድ ባለመቻላቸው ፈንቅሎ ወጥቶ የመጣ ችግር ነው እንጂ በፌዴራል አወቃቀራቸው የመጣ አይደለም። ከዛ በፊት ነው ይሄ ብትንትናቸው የወጣው፣ ፌዴራላዊ አወቃቀር ሳይመሰረቱ ገና ማለት ነው። ለኢትዮጵያ አሁን ያለው ሁኔታ መደላድል እስኪፈጠር ድረስ፣ ብሔሮች እኩል እስከሚሆኑ ድረስ ይሄ ያለው ሁኔታ ትክክል ይመስለኛል። ሁሉም ብሔሮች እኩል ሲሆኑ ግን ያኔ ይሄ አከፋፈሉ በጎሳ ሳይሆን በጂኦግራፊ በሀብት በምናምን ሊሆን ይችላል። የተከበራችሁ አድማጮች ስለ አስተያየቶቻችሁ እናመሰግናለን። አስተያየቶቻችሁን አሁንም በምታውቋቸው አድራሻዎች በ202 205 9942 የውስጥ መስመር 14 ስላኩልን። የኢሜይል አድራሻችን ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዝግጅት እናልፋለን። ከምሽቱ 3 ሰዓት ከ30 ከ44 ደቂቃ እየሆነ ነው አሁን አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ እየተላለፈ ያለውን ስርጭት ነው የሚተከታተሉት። የስፖርት ፕሮግራም ነው የሚቀጥለው። አዘጋጅና አቅራቢ ሰሎሞን ክፍሌ ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ሩጫ ፍጻሜ ላይ የሀገሩን መንግሥት በመቃወም ምልክት አሳይቶ ባጠናቀቀ በሳምንቱ ሌላ የኢትዮጵያ አትሌት በካናዳ ማራቶን በተመሳሳይ ሁኔታ ፈጸመ። ኢትዮጵያ በዘንድሮ ኦሊምፒክ ያስመዘገበችው ውጤት ደካማ ነው ሲሉ ነባርና ወጣት አትሌቶች በአዲስ አበባ ተቃውሞ አሰሙ። የአትሌቲክስ ፌዴሬሽኑ አመራሮች ሥራ እንዲለቁ ጠየቁ። የአውሮፓ እግር ኳስ ፕሪሚየር ሊግ ጨዋታዎችና ውጤቶችንም ዝርዝር ይዘናል። አብራችሁን ቆዩ። ትላንት እሁድ በካናዳዋ የኪቤክ ከተማ ማራቶን የኢትዮጵያን መንግሥት በመቃወም ምልክት አሳይቶ በድል ያጠናቀቀው አትሌት ኤቢሳ እጅጉ ይባላል። ካለፈው ሰኔ ጀምሮ ቶሮንቶ፣ ካናዳ የቆየው አትሌት ኤቢሳ እጅጉ ይህን ተቃውሞውን ካቀረብኩ በኋላ ወደ ሀገሬ ብመለስ የሚጠብቀኝ ሞት ወይም እስራት ይሆናል ሲል ፍራቻውን ገልጿል። አነጋግሬዋለሁ። ኤቢሳ በማራቶን ኢትዮጵያን በዓለም አቀፍ ደረጃ ወክለ ስትወዳደር ስንት ጊዜ አለ? ወደ አስር ማራቶን የሚሆኑትን በማናጀር ነው የሮጥኩት። እንደ ዓለም ዋንጫ፣ ኦሎምፒክ አይደለም የሮጥኩት፣ በግሌ ነው የሮጥኩት። ግን ከኢትዮጵያ ውጪ ከአስር በላይ የሚሆኑ ማራቶኖችን ሩጫለሁ። የት የት? ጣሊያን፣ እንግሊዝ፣ ቻይና፣ ስሎቬኪያ፣ ቤይሩት እና የመሳሰሉት አሁን ደግሞ ካናዳ እና የመሳሰሉት ሀገሮችን ሩጫለሁ። አሁን ይህን እርምጃ ለመውሰድ ለምን ወሰንክ? ይህን እርምጃ ለመውሰድ የወሰንኩት እኔ የኢትዮጵያ ልጅ ነኝ እንደ መሆነ መጠን ማንም ኢትዮጵያዊ ዛሬ እንዲህ እያለ ነው ያለው፣ የኢትዮጵያ መንግስት፣ አትግደሉን፣ አትሰሩን፣ ነጻነት እንፈልጋለን፣ ድምጻችን ይሰማ እያለ ባለበት ጊዜ በአሁኑ ሰዓት የኢትዮጵያ ህዝብ፣ እኔም እንደ አንድ የኢትዮጵያ ልጅ እንደ መሆነ መጠን ያንን የኢትዮጵያን ህዝብ በደልና ግፍ አቅሜ በቻለ መጠን ለዓለም አቀፍ በሚሮጥበት ጊዜ ለማስተዋወቅ ፈልጌ ነው። ዓለም እንዲያውቅና የኢትዮጵያ መንግስት ግፍ እንድቆም ግፊት እንዲያደርጉ ፈልጌ ነው። ይህን ማድረግ የተናሳሳሁት። ቤተሰብ አለህ ኢትዮጵያ ውስጥ? እኔ ቤተሰብ አላገባሁም። ቤተሰብ የለኝም። አባት እናት ግን አለኝ። ወንድሞች አሉኝ። በቅርቡ ትመለሳለህ ወደ ሀገርህ? አልመለስም። ለምን? አልመለስም እዛ በመንግስት ጭከና የተነሳ ከሀገሬ ከወጣው ከአራት ወር በላይ ነው እዚህ ካናዳ እጄን ሰጥቼ ነው እየኖርኩ ያለሁት አመሰግናለሁ ቢሳ እሺ እኔም አመሰግናለሁ አቶ ሰለሞን አድማጮች ፈይሳ ሌሊሳ በሪዮ ያን ተቃውሞ ካደረገ በኋላ ወደ ሀገሩ መመለሱ ለደህንነቱ እንደሚያሰጋው ይናገር እንጂ መንግስት በዚያ ምክንያት ምንም አይነት ችግር እንደማይገጥመው መግለጹ ይታወሳል ይህ በእንዲህ እንዳለ ሪዮ የሚገኘው ፈይሳ ሌሊሳ ጥያቄው ተቀባይነት አግኝቶ ወዲህ ወደ ዩናይትድ ስቴትስ የመምጣቱ ተስፋ አበረታሽ ደረጃ ላይ እንደሚገኝ በአሁኑ ወቅት እርሱን በሕጋዊና በገንዘብ እርዳታ በማሰባሰብ ለመርዳት ከተሰማሩት ኢትዮጵያውያን አንዱ ገልጸዋል። በሌላ ዜና ደግሞ በዩናይትድ ስቴትስ ዋሽንግተን ሲያትል የሚገኘው የአፍሪካ ስፖርት ፌዴሬሽን ፈይሳ ሌሊሳ በሪዮ ኦሊምፒክ ፈጽሞ ላለው ቆራጥ ጀብዱ የትላንቱን የአምስት ኪሎ ሜትር ውድድር በርሱ ስም አካሂዷል። ዝግጅቱ ፈይሳ ሌሊሳን ለማክበር ብቻ ሳይሆን ሌሎች አትሌቶችም ለሚያምኑበት ዓላማ በቆራጥነት እንዲቆሙ ለማበረታታት ጭምር ነው ሲል የአፍሪካ ስፖርት ፌዴሬሽን በሲያትል ዋሽንግተን ገልጿል። እስቲ ደግሞ ወደ አዲስ አበባ እናምራ። ዋና የተባሉ የኢትዮጵያ ነባርና ወጣት አትሌቶች ኢትዮጵያ ዘንድሮ በሪዮ ኦሎምፒክ ያስመዘገበችውን ውጤት ደካማነት በመቃወም አደባባይ ወጥተው ነበር። ባሳለፍነው ሳምንት ተባባሪ አዘጋጅ ገዛ ጽዮን መስቀል ዝርዝሩ አለው። አመሰግናለሁ ሰለሞን። የኢትዮጵያ አትሌቲክስ ፌዴሬሽን በአንድ ሳምንት ጊዜ ውስጥ አስቸኳይ ጠቅላላ ጉባኤ እንዲጠራ በታዋቂ አትሌቶች የተቋቋመው ጊዜያዊ አትሌቶች ኮሚቴ ጠይቋል። ጊዜያዊ አትሌቶች ኮሚቴ ሰሞኑን በሰጠው ጋዜጣዊ መግለጫ በሪዮ ኦሎምፒክ የተገኘው ውጤት ከመቼውም ጊዜ ዝቅተኛና የወረደ በመሆኑ መላውን ህዝብ እጅግ አሳዝኗል ብሏል። የጊዜያዊ ኮሚቴው ሰብሳቢ አትሌት ኃይሌ ገብረሥላሴ የሀዘኑ መጠን ወደኛ ወደ አትሌቶች ሲመጣ ደግሞ እጥፍ ድርብ ይሆናል፣ ውስጣችንም ይታሟል ያለው ኃይሌ ገብረሥላሴ ለውጤቱ የአትሌቲክስ ፌዴሬሽኑ የስራ ድክመት የምልመላና አሰለጣጠኑም እንደሆነ ተናግሯል። በዘንድሮ ኦሊምፒክ በአንድ ወርቅ ሜዳሊያ ብቻ መወሰናችን አሳዛኝና አሳፋሪም የስራ ውጤት በመሆኑ ፌዴሬሽኑ ኃላፊነቱን በራሱ ጊዜ ሊለቅ ካልሆነም፣ አስቸኳይ ጠቅላላ ጉባኤ በመጥራት ወደ አዲስ ምርጫ መሸጋገር ለነገ የሚተው አይደለም ያሉት የኮሚቴው ስራ አስፈጻሚዎች ናቸው።

አትሌት ገዛኸኝ አበራ የጊዜያዊ አትሌቶች ኮሚቴ ምክትል ሰብሳቢ አትሌት ገብረ እግዚአብሔር ገብረ ማርያም ደግሞ ጸሐፊ ሲሆኑ የፌዴሬሽኑን ያሰራረው ድክመት አጥብቀው ተቃውሞታል። ለወጣት አትሌቶች ልምዳችንን እናካፍል፣ ሁኔታው ይመሳስልን ብለን ጠይቀን ነበር። የተሰጠ ምላሽ ግን የስልጣን ጥመኞች የሚል አሳዛኝ ምላሽ ነበር ያሉት እነ ገዛኸኝ ቀድሞም የፈራ ነው ከሪዮ ኦሎምፒክ በደከመ ውጤት እንዳንመለስ ነበር የፈራነው አልቀረም ብለዋል። ይህ በዚህ እንዳለ የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ከትናንት በላ የስፖርት ጋዜጠኞች በሰጠው መግለጫ የጊዜያዊ ኮሚቴውን መግለጫ የሰማሁት በሬዲዮ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አቶ አለባቸው ንጉሴ ናቸው። በሬ ኦሎምፒክ የተገኘው ውጤት አትሌቲክስን ሞቷል የሚያሰኝ ሳይሆን የሚያበረታታ ትምህርት የተገኘበትም እንደሆነም አመልክተዋል። ቀድሞ ከታቀደው በተለይም የወርቅ ሜዳሊያው አንድ ብቻ መሆኑ ስራ አስፈጻሚውን ያሳዘነ መሆኑን ውስጣችን በምር የተወጋ ያህል ተሰምቶኛል፣ ብለዋል አቶ ያለባቸው። በአንድ ሳምንት ጊዜ ውስጥ ጠቅላላ ጉባኤ ይጠራ የሚለው የታዋቂ አትሌቶችን ጥያቄ ለማስተናገድ ግን ስለምንቸገር አናደርገውም፣ ብለዋል። የስራ አስፈጻሚው የስራ ቆይታ የፊታችን ጋር በመሆኑ ለጉባኤው መቅረብ ያለባቸውን ሪፖርቶችና ሌሎች እቅዶች አጠናቀል በተቻለ መጠን ተስለን ወደ ቅጥም መጀመሪያ ለማድረግ ጥረት እናደርጋለን ብለው አላቋንባቸው። አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም ለእግር ኳሱ ስፖርት ዜና ወደ አውሮፓ ይሆናል የምወስዳቸው። አሁንም ገዛህን ጽዮን መስቀል እስቲ ባጭሩ አጠቃልልን፣ በሳምንቱ ማብቂያ የተካሄዱ ውድድሮችን በእግር ኳስ ዜና የሁለት ሺ አስራ ስድስት አስራ ሰባት የአውሮፓ ታላላቅ ሊጎች የመጀመሪያ ዙር ሻምፒዮና ውድድራቸውን ጀምረዋል። ወዳጅ የእንግሊዝ ፕሪሚየር ሊግ ከወዲሁ አጓጉና ማራኪ ፉክክሮችን እየታየበት ነው። የመጀመሪያው ዙር ሶስተኛ ሳምንት ውድድሮችን ባጠናቀቀው እንግሊዝ ፕሪሚየር ሊግ ትልልቆቹ ማንቸስተር ሲቲ፣ ቼልሲና አርሰናል ተጋጣሚዎቻቸውን በማሸነፍ ሙሉ ነጥብና ጠቀም ያለ የጎል ልዩነት አስመዝግበዋል። ማንቸስተር ሲቲ ዌስትሃም ዩናይትድን፣ አርሰናል ዋትፎርድ ዋትፎርድን በተመሳሳይ ሶስት ለአንድ ሲረቱ፣ ቼልሲ በን ለይን ሶስት ለባዶ ሸኝቷል። ኤቨርቶን ስቶክ ሲቲን፣ ማንቸስተር ዩናይትድ ሃል ሲቲን በተመሳሳይ ሁለት ለአንድ አሸንፈዋል። ግን ሶስት ጨዋታዎችን በአቻ ውጤት ነጡ ተጋርተው ወጥተዋል። ማንቸስተር ሲቲና ማንቸስተር ዩናይትድ በሶስት ጨዋታ በእኩል በዘጠኝ ነጡ መሪነቱን ይዘዋል። በስፔን ላ ሊጋ ሁለተኛ ሳምንት ጨዋታዎችን ተካሄደዋል። በሁለት ጨዋታ ተጋጣሚዎቹን በሰፊ ጎልዩነት እያሸነፈ አጀማመሩን ያሳምረው ላስ ፓልማስ ግራናዳን አምስት ለአንድ ሸኝቷል። ሪያል ማድሪድ ሴልታ ቪጎን ሁለት ለአንድ በረታበት ጨዋታ አልቫሮ ሞራታና እና ቶኒ ግሩ ለማድሪድ ግሮላና ለሴልታ ቪጎ ጎሎችን አስቆጥረዋል። ባርሴሎና ሴትጎ ቢልባኦን በጠባብ ውጤት አንድ ለባዶ አሸንፏል። ኢቫን ራሲቲ በጠንካራ የግንባር ኳስ የባሪሳ አስቆጥረዋል። የሆነ ዘኔ በኩል ያለው ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል። በዚሁ ይሆናል የምንሰናበተው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። የመጨረሻው ጥንቅራችን ወደ ኮንሶ ይወስደናል። የኮንሶ ነዋሪዎች ከሃምሳ ሺህ ሰው በላይ ፊርማ አሰባስበው በህዝብ የተመረጡ አስራ ሁለት የኮሚቴ አባላትንም አዋቅረው ከልዩ ወረዳነት ወደ ወረዳነት ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ለሰብአዊ መብት ጥሰት ብቻ ነው ያጋለጠን ሲሉ የኮሚቴው አባል መሆናቸውን የገለጹት አቶ ገመቹ ጎንፋ ለአሜሪካ ድምፅ አመልክተዋል። የተቃውሞ ጥረቱ ለበረታ ድህነት ለተጋለጡ ወገኖች የሚደረገውን የምግብ ዋስትና ድጋፍ እንዲቋረጥ ምክንያት እንደሆናቸው ደግሞ ሌሎች ነዋሪዎች ይናገራሉ። የመንግስት ሠራተኞች ደሞዝ አልተከፈላቸውም፣ ጤና ጣቢያዎች ተዘግተዋል፣ ሰዎች በነፃነት መንቀሳቀስ አልቻሉም ሲሉም ይናገራሉ። የወረዳው አስተዳዳሪ በበኩላቸው ይህን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ። ጽዮን ግርማ ዝርዝሩን ይዛለች። አቶ ገመቹ ጎንፋ በኮንሶ የተፈጠረውን ሁኔታ ወደ ኋላ መለስ ብለው ሲያስረዱ፣ ኮንሶ ራሱን በራሱ የማስተዳደር ስልጣን ይሰጠው የሚለውን ከ50 ሺ ሰው በላይ በታገዘ ፊርማ የቀረበውን ጥያቄ የደቡብ ክልል ብሔረሰቦች ምክር ቤት ውድቅ አድርጎታል። እንደሳቸው ገለጻ ይህ ውሳኔ የኮንሶን ሕዝብ ጥቅም ከግምት ውስጥ ያስገባ አይደለም በሚል በድጋሚ ከ81 ሺ ሰው በላይ ፊርማን በማሰባሰብ በሰኔ ወር መጨረሻ ለፌዴራል መንግስት ያ ጥያቄ ማቅረባቸውን ይናገራሉ። ለዚህ ምክንያት ነው ያሉትንም ይዘረዝራሉ። ወረዳ በመሆናችን ደግሞ ምንም የተጠቀምነው ነገር የለም። በአሁኑ ጊዜ በህዝብ ቁጥር፣ በመሬት ስፋት፣ በሌሎች የምንበልጣቸው ዞኖች አሉ። ኢቨን የምንበልጣቸው ክልሎችም አሉ። በበጀት አንጻር በምንመለከትበት ጊዜ ከግማሽ በታች ወርደን ነው ያለ ነው። ስለዚህ የኮንሶ ኢኮኖሚ ወደ ታች እያሽቆለቆለ እድገቱ ወደ ታች እያሽቆለቆለ ንላሉ። ከዚህ የተነሳ ህዝቡ ይሄን አይቶ ተማረ ነው። ይሄ ችግር ነው። ይሄ እውነት ነው። ህዝቡን አንድ አደረገው። ና በቃ መኖር አንፈልግም ከዞኑ ከሁሉ ጋር መኖር አልፈልግም። ህገ መንግስቱ ይፈቅድልናል። የራሳችን መዋቅር በራሳችን መዋቅር ዞን ሆነን ራሳችን በራሳችን ማስተዳደር አለብን የምን አቋም ነው ህዝቡ እያራምዳሉ። በዚህ ጥያቄና ተቃውሞ በመጽናታቸውም ከክልሉና ከዞኑ አስተዳደር በአሁኑ ጊዜ የተለያየ ጫና እየተደረገባቸው እንደሆነም ይናገራሉ አልነበረም ምንም በጀት ጉዳይ ለክልሉ መንግስት ቀርቧል። ምንም ምላሽ አልሰጠም። ስለ ሰርቫንቶች ደግሞ እያፈራሩ ስራ እንዳይሰሩ አድርጎ ከስራ አፈናቅሏቸው ነበር። ለዛም ከስራ ተፈናቅለናል ብሎ ባቀረቡ ጊዜ እንደዚያው መቶ ስልሳ ፖሊሶች አሉ። በወረዳው ላይ ከመቶ ወደ መቶ ሀምሳ ሁለት ፖሊሶች ስራ ለቀዋል። ረዲ ትጥቅ አስረክቷቸዋል። ከዚህ የተነሳ ፖሊሶች ስራ መስራት ስላልቻሉ ለክልሉ መንግስት አቤት ብሏል። ምንም ምላሽ ሊሰጧቸው አልቻሉ። ከዞን ማእከልም እንደዚሁ ከሚደርስባቸው ጫናዎች ስራ የለቀቁ አሉ። እንደዚሁ አቅርቧል። ምንም ምላሽ ሊሰጣቸው አልቻለም። የመንግስት ቢሮዎች በሙሉ ተዘግቷል። በተለይ በተለይ ፋይናንስ ቢሮ የሚባል አለው ወደ አራት መስሪያ ቤቶች ያሉት እነዚህ በሙሉ በክልሉ መንግስት ትዕዛዝ ተዘግተዋል። መምህራን፣ መንግስት ሰራተኞች በአጠቃላይ የአራት ወር ደሞዝ አላገኙም። ደረሰኝ ደግሞ ገቢዎችም እዛ ውስጥ ስላለ ደረሰኝ ባለማግኘታቸው የገጠር ጤና ጣቢያዎች ሳይቀሩ ኦልሬዲ ከተዘጉ ቆይተዋል። ከገቢ ማሰባሰቢያ ደረሰኝ ውጪ ደግሞ ደረሰኝ ገንዘብ መሰብሰብ ስለማይቻል ከዚህ የተነሳ ጥፍ አንድ ጤና ጣባዎች አሉ። አስራ አንዱም ጤና ጣባዎች ተዘግቷል። አንደኛው ጤና ጣባ እንደውም በፖሊስ ነው ሰራተኞቹ ተባረው ኦረዲ ጤና ጣባ የወጡት። ጤናጣባው ጣባው በጓሮ እንኳን ገብቶ ህዝቡን እንዳይረዱ ጤና ጣባውን ኦረዲ በፖሊስ ነው የሚያስጠብቁት። ሀይልወታ ዶክተር የሚባል ጤና ጣባ አንድ ወላድ እናት ሁሉ የሞቱበት ሁኔታ ነው ያሉ በተለይ በዚህ በሀይልወታ ጤና ጣባ ችግር የተነሳ ማለት ነው። ስለዚህ አሁን ላይ እያደረሱ ያሉት ፍጽሞ በቃ ይህ ሰብአዊ የሆነ ድርግት ነው ኮንሶል ህዝብ ላይ እየተፈጸመ አለ። ህዝቡ ደግሞ ሱካር እናንትን እንዳያገኝ ግድና ኢንዱስትሪም እዛ ውስጥ ነው ያለው፣ ኦልሬዲ ተዘግቶበታል። ይህ ብቻም አይደለም፣ ሰፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ ድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ይሄ ምንድነው? የፖለቲካ ፍጆታ ለማግኘቱ ነው። ይህን ጥያቄ ካልተዋቸው በስተቀር ይሄ ሰፍትነት አይከፈላቸውም በምል እስካሁን ድሆች እየተራቡ ነው ያሉት በኮንሶል ውስጥ። በአጠቃላይ ያለው አሰራር በጣም ግፍ የሞላበት ነው። ለስድስት አመታት በኮንሶ ወረዳ በመንግስት ስራ እንዳገለገለ የተናገረው የ29 አመቱ ከበደ ካቱሳ የወረዳው ምክትል አስተዳዳሪ እንደነበር ይናገራል። ከዚህ ጋር ተያይዞ ህዝቡ ጥያቄውን ሳያነሳ ህዝቡ ጥያቄ ተገቢና ተገቢ ስለሆነ መንግስት በተገቢ መንገድ ምላሽ መስጠት አለበት ስላልኩ ብቻ ከአላፊነት ወርጃለሁ። ከአርባ ምንጭ ዩኒቨርሲቲ በዲግሪ ተመርቆ ስራውን እንዳገኘ አክሎ በመግለጽ በህዝቡ ላይ የሚደረገው ጫና ስራውን እንዳያከናውን እንዳደረገውም ይገልጻል። በኮንሶ የምግብ ዋስትና ጸሐፊና ባለሙያ የሆኑት አቶ ግዛቸው ጎሜ በችግሩ ምክንያት አሁን ስራ አቋርጫለሁ ይላሉ። እየሰራው ነበር፣ ግን አሁን ተባረናል። ኦልሬዲ በዚህ በህዝቡ ጥያቄ ምክንያት እንግዲህ ይህንን እናንተ ናቸው እንደ የምታደርጉት እናንተ ናቸው የምታራግቡት፣ ስለዚህ ይህን ነገር ካልተዋችሁ ከስራም ትወገዳላችሁ ብለን ኮንትራታችንም አቋርጦናል። ከሴትነት ተጠቃሚ ማለት የሴትነት ባለሙያዎች አሉ። ወደ ስድስት ባለሙያ ተባሯል፣ ወረቀት ተሰጥቷል። ውላችን ውሉን አቋርጠናል በማለት በአቋራጭ ማለት ምንም ምንም ሳይደረግ ያለምንም ቅድመ ዝግጅት በዚህ እያገኙት ናት። መጀመሪያ ሰራተኞችን አባረሩ። እኛን ስልጠና እንዳንሰጥ ታገል ተጠቃሚም እንደው አመቱ ሙሉ እንዳያገኝ የተለያዩ ጫናዎችን በመፍጠር የተከበራቸሁ አድማጮች ይህ የኮንሶ ጉዳይ ዘገባ አልተጠናቀቀም። ተከታዩ ክፍል በነገው ምሽት ይቀርባል። ዝግጅታችን ወደ መጠናቀቁ ነው። አጠራጥር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ96 ሳንቲም መመንዘሩን ዛሬ የኢትዮጵያ ብሔራዊ ባንክ አስታውቋል። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ነሐሴ 24 አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛ 12 ዲግሪ ሴልሺየስ ይሆናል። ማይክል ጃክሰን የተወለደው ዛሬ ነበር። ልክ የዛሬ 58 ዓመት። ለማጠቃለያ ዜና አሉላ። በአማራ ክልል የተለያዩ አካባቢዎች ትናንት እና ዛሬ በተፈጠሩ ግጭቶች ብዙ ሕይወት መጥፋቱን የመላው ኢትዮጵያ አንድነት ድርጅት መኢአድና ከየአካባቢው ያነጋገርናቸው ሰዎች ገለጡ። ባለፉት ሰባት ቀናት ውስጥ በአማራ ክልል 28፣ በኦሮሚያ 17 ሰው መገደሉን መኢአድ አስታወቀ። ዛሬ ከተገደሉት አማራ ክልል ውስጥ አራቱ የጸጥታ ኃይሎች አባላት መሆናቸውም ተመልክተዋል። የባንግላዴሹ ጠቅላይ ሚኒስትር ሼክ አሲና ዓለም አቀፉን ሽብር ለመዋጋት ከዩናይት ስቴትስ ጋር በቅርበት ለመስራት ያላቸውን ጽኑ ፍላጎት ገለጡ። ከስልጣን ማስወገጃ ክስ የተከፈተባቸውና የታገዱት የብራዚሏ ፕሬዚዳንት ዲልማ ሩሴፍ የመንግስት ገንዘብ አያያዝ ማዝረክረክ ወይም ማዛባት አልፈጸምኩም ሲሉ ቃላቸውን ሰጡ። የ ስልሳ ስምንት ዓመቷ የግራ ዘመን ፓርቲ መሪ ዛሬ ለሀገሪቱ የሕግ መወሰኛ ምክር ቤት በሰጡት ቃል የፈጸምኩት ወንጀል የለም፣ ያለ አግባብ የተከፈተብኝ ክስም ሂደቱ ከስልጣኔ ለመገልበጥ የታለመ ነው ነው ያሉት። መራራውን የፍትህ መጓደል በግዴ ቀምሻለሁ ሲሉም አክለዋል። ሁለት የዩናይትድ ስቴትስ ግዛቶች የዲጂታል የምርጫ ማከማቻ የውጭ ይሆናሉ በተባሉ የኢንተርኔት ወንበዴዎች መጠለፉን የሚያረጋግጡ መረጃዎች ማግኘት ድርጅቱን ዩናይት ስቴትስ ብሔራዊ ምርምር ቢሮ ኤፍቢአይ አስታወቀ። ማጠቃለያው ዜና በቃ። መልካም ምሽት የተከበራችሁ አድማጮች፣ ዝግጅታችንን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።